በአክሱም ከተማ በሰላማዊ ሰዎች ላይ የተፈጸመውን ግድያ ለመዘከር ከቤት ያለመውጣት ተቃውሞ በትላንትና ዕለት መካሄዱ ተዘገበ። በክልሉ ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች ለማጣራት የተያዘውን እቅድም ኮሚሽኑ ገለልተኛ አይደለም በሚል መቃወማቸውን ለጉዳዩ ምላሽ እንዲሰጥ ጠየቀው። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉም የምሰራቸው ስራዎች ገለልተኛና ተአማኒ መሆናቸውን በተለያዩ የአገሪቱ ክልሎች የማካሄዳቸው ምርመራዎች ያረጋግጣሉ ያለውን ጠቅሶ ሙልጌታ ጽሀት ተከታዩን ከመቀሌ አድርሶናል። በአክሱም ከተማም የኤርትራ ወታደሮች ህዳር አስራ ዘጠኝ ሁለት ሺ አስራ ሶስት ዓመተ ምህረት በመቶዎች የሚቆጠሩ ሰላማዊ ሰዎች ላይ ግድያ መፈጸማቸው አምኒስቲ ኢንተርናሽናል ሪፖርት አውጥቷል። ቆይቶም ሂዩማን ራይትስ ዎችና የኢትዮጵያ ሰብአዊ መብት ኮሚሽን ያካሄዱት ጥናት አስመልክቶ ሪፖርት አውጥተዋል። የግድያው አራተኛ ወር ለመዘከር ከትናንት በስቲያ እሁድ በአክሱም ከተማ በየቤቱ የሻማ ማብራት ስነ ስርዓት መካሄዱ ያነጋገርኳቸው የከተማዋ ነዋሪዎች ገልጸዋል አቶ ሚካኤለ ገብረ መድህን የከተማዋ ነዋሪ ናቸው የከተማዋ የንግድ ተቃውማት ተዘግተው መዋላቸው ተናግሯል አለም እንዲያውቅልን ፈልጋለን የደረሰብን ጭቆናና በደል አሁንም የሚደርስብን ግፍ እንዲታወቅ እንፈልጋለን በቤታችን በመሆን ነው እየዘከርን ያለ ነው አሁን ያለው መንግስት ደግሞ እንደ ሰውና እንደ ኢትዮጵያውያን የሚያስበን ከሆነ ይህ ሁሉ እየደረሰብን ለምን ዝም አለ? አለምና የተደናገረ የሀገሪቱ ማህበረሰብ ደግሞ ካለ ማስረዳት ብለን ነው ያደረግነው ነው ያሉት። የትራንስፖርት አገልግሎትም መቆሙ የነገሩን አቶ ሚኬለም ከንቲባችን ባቀረቡልን ጥሪ ነው ይህንን ያደረግነው ብለዋል። የአክሱም ከተማ ከንቲባ የነበሩት አቶ ኤልያስ ካሳይ በምስ ኤምች ቴሌቪዥን ቀርበው ነው ይህንን ተቃውሞ እንዲካሄድ ጥሪ ያቀረቡት። አቶ መረድ ኃይለስላሴ የተባሉ የከተማዋ የመንግስት ሰራተኛ በበኩላቸው በተቃውሞ ምክንያት በትናንትናው ዕለት ወደ ስራ እንዳልገቡ ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት የሰብአዊ መብት ኮሚሽን ጋር በመሆን ለማካሄድ ያቀዱት በትግራይ ተፈጽሟል ስለተባለው የሰብአዊ መብት ጥሰት እንደሚቃወሙ ተናግረዋል። ወንጀል እየተፈፀመ እያየ ነበር። ይህ ግፍ አላስቆመውም። ደግሞም ያለውን ስርዓት ደጋፊ ሆኖ ማጣራት አይችልም። አሁንም በቅርቡ ያወጣው ሪፖርት ትክክል አይደለም። የሞተው ሰው ከመቶ በላይ ሳይሆን በሺዎች የሚቆጠሩ ናቸው ነው ያሉት። በዚህ ጉዳይ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በከተማዋ በትናንትናው ዕለት ተቃውሞ መኖሩ አለመስማታቸው ገልጸው ኮሚሽናቸው የትግራይ ጦርነት ከተጀመረ አንስቶ እስካሁን ከአክሱም ጉዳይ በተጨማሪ በሰብአዊ መብት ጥሰት አስመልክቶ ሶስት ሪፖርቶች ማውጣቱ በክልሉ ሰላማዊ ዜጎች ላይ ጉዳት እንዳይደርሳቸው ከሚመለከታቸው አካላት ጋርም ቀድሞ መወያየታቸውን ተናግረዋል። አሁን ድረስ ከአክሱም ሪፖርት ውጭ ቢያንስ አንድ ሶስት አጫጭር ሪፖርቶች ስለ አጠቃላይ ሁኔታው፣ ስለ ሰብአዊ ቀውሱ፣ ስለ ሰብአዊ መብቶች አሳሳቢነት ሁኔታ ሪኮርድ በማውጣት እንዲሁም ከትግራይ ውጭም ያሉ አንዳንድ የትግራይ ተወላጆች የደረሰባቸውን ጉዳትና ችግር በሚመለከትም በመከታተል እና መፍትሄ በመፈለግ ብዙ ሰፊ ስራ ስንሰራ ቆይተን ነበረ። ከህብረተሰቡ ጋራ ተቀራርበን በመስራት ጥረት እናደርጋለን። የኮሚሽናችን ስራ ገለልተኛና ታማኒ መሆኑ በትግራይ ብቻ ሳይሆን በሌሎች አካባቢዎች በምንሰራው ስራ የተረጋገጠ ነው ብያ በተባበሩት መንግስታት የሰብአዊ መብት ኮሚሽን የትግራይ ጉዳይ እንዲያጣራ የሚገባው ገለልተኛ አካል ነው እያልክ በሌላ በኩል ደግሞ ድርጅቱ የመረጠው አጋር መቃወም እርስ በርሱ የሚጋጭ ነው በማለትም ገልጸዋል። ይህ ተቃውሞ ደግሞ ምን ያህል የአብዛኛው ህዝብ የሚወክል ነው የሚለው መጣራት ያስፈልገዋል ሲሉ ዶክተር ዳንኤል በቀለ ገልጸዋል። ለአሜሪካ ድምጽ ሙልጌታ